የዲደብልዩ ዜና ጤና ይስጥልኝ። በመጀመሪያም ዋና ዋና ርዕሶቹ በነ አቶ ጀዋር መሐመድ መዝገብ እየተከሰሱ 18 ተጠርጣሪዎች ከፖሊስ ማረፊያ ወጥተው ወደ መደበኛ ማረሚያ ቤት እንዲዘዋወሩ ፍርድ ቤት አዘዘ። ዛሬ ያስቻለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ከዚህ ቀደም በሌላ መዝገብ ተከሰው የነበሩት ሁለት ተከሳሾች የቀድሞ መዝገባቸው ተዘግቶ ክሱ በነ ጀዋር መሐመድ መዝገብ እንዲጠቃለልም አዘዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የዋስትና መብት ተፈቅዶላቸው እንዲለቀቁ ፍርድ ቤት ትዕዛዝ የሰጠላቸው ታሳሪዎች በሙሉ በአስቸኳይ እንዲፈቱ ጠየቀ። የኮሚሽኑ ዋና ኮሚሽነር ዶክተር ዳንኤል በቀለ አቶ ልደቱ አያሌውን ጨምሮ በፍርድ ቤት የዋስትና መብት ተፈቅዶላቸው ከእስር እንዲለቀቁ ፍርድ ቤት ትዕዛዝ የሰጠላቸው ታሳሪዎች በሙሉ በአስቸኳይና ያለምንም ቅድመ ሁኔታ ከእስር ሊፈቱ ይገባል ሲሉ ዛሬ አሳስበዋል። የአውሮፓ ህብረት ሊቢያ የሚገኙ ስደተኞች መብቶች ሲጣሱ በሊቢያ መንግስት ላይ ግፊት ባለማድረግ ተከሰሰ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው ዘገባ የአውሮፓ ህብረትንና አባል ሀገራቱን የሊቢያን መንግስትና የሊቢያን የባህር ጠረፍ ጠባቂዎችን በመደገፍ ኮንኗል። ዜናው በዝርዝር። በእነ አቶ ጀዋር መሐመድ መዝገብ የተከሰሱ 18 ተጠርጣሪዎች ከፖሊስ ማረፊያ ወጥተው ወደ መደበኛ ማረሚያ ቤት እንዲዘዋወሩ ፍርድ ቤት አዘዘ። ተከሳሾች ዛሬ ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡ ሲሆን ባለፈው ሰኞ በዋለው ችሎት ለዛሬ እንዲቀርቡ ፍርድ ቤቱ አዞ የነበረው አቶ ደጀኔ ጣፋና መስተዋርድ ተማም ዛሬም ባለመቅረባቸው ክሱ ሳይነበብ ቀርቷል። ከዚህ ቀደም በሌላ መዝገብ ተከሰው የነበሩት ሁለቱ ተከሳሾች የቀድሞ ቀድሞ መዝገባቸው ተዘግቶ ክሱ በነጀዋር መሐመድ መዝገብ እንዲጠቃለል ፍርድ ቤት ማዘዙን ጠበቃቸው አቶ ቱሊ ባይሳ ለዶችቨለ ተናግረዋል። አቶ ደጀኔ ጣፋና መስተዋሪት ተማምን የእነሱን መቅረብ ለመጠባበቅና የስካርጁን ለቀረቡት ተከሳሾች ለማንበብ ነበረ። ይሁን እንጂ አቶ ደጀኔ ጣፋም ይሁን መስተዋሪት ችሎት አልቀረበም። ነገር ግን ቀቤግ በኩል ለዳኞቹ ማብራሪያ ደርሰውናል ብሎ ያነበቡት ደብዳቤ እንደሚያስረዳው በሌላ ችሎት በሁለቱም ላይ የተከፈተው ፋይል እንደተዘጋና በዚህ በእነቶ ጀዋር መሀመድ መዝገብ የተጠቃለሉ መሆናቸው ነው ችሎቱ ያነበበው። ስለዚህ ያኛው ፋይል ተዘግቶ እዚህኛው ላይ ግን አልቀረቡ ያለበት ምክንያት ፖሊስ አላስረዳም። ስለዚህ ለምቀጥለው ቀጠሮ እነሱ ባሉበት ከሱ እንዲነበብ ተደርጎ ፍርድ ቤቱ ቀጠሮ ቀይረዋል። ተከሳሾቹ ወደ መደበኛ ማረሚያ ቤት እንዲዘዋወሩ ፍርድ ቤት ማዘዙን በመቃወም ጠበቆቻቸው በተለይ ለአቶ ጀዋር መሐመድ፣ አቶ በቀለ ገርባና አቶ ሀምዛ አዳነ ጥብቅ ጥበቃ እንዲደረግላቸው ቢጠይቁም አቃቤ ሕግ በዜጎች መካከል ልዩነት መፈጠር የለበትም በሚል የተለየ ጥበቃ አያሻቸውም ሲል ተከራክሯል። ተከሳሾችም የትም ቢታሰሩ ግድ እንደሌላቸው ከገለጹ በኋላ ፍርድ ቤቱ ጉዳዩን መርምሮ ሁሉም ተከሳሾች ወደ ማረሚያ ቤት እንዲዘዋወሩ አዘ ዋል። ወኪላችን ስዩም ጌቱ እንደዘገበው ፍርድ ቤት በዛሬው ችሎት እስካሁን ያልቀረቡ ተከሳሾች ዶክተር ጸጋዬ ረጋሳ፣ አቶ ደጀኔ ጉተማና ዶክተር ብርሃነ መስቀል አበበ ሰኚ የፌዴራል ፖሊስ ኮሚሽን ይዞ እንዲያቀርብላቸው ከሌሉም ፖሊስ ማብራሪያ እንዲሰጥ ፍርድ ቤቱ አዞ ለመስከረም 21 ቀን 2013 ዓ ም ተለዋጭ ቀጠሮ ሰጥቷል። በነጃዋር መሐመድ መዝገብ በተከሰሱት ተጠርጣሪዎች ላይ አቃቢ ሕግ ህዝብን በብሔርና በሃይማኖት በማጋጨት የጸረ ሽብር አዋጁን በመጣስ ክስ መስርቶባቸዋል። በቤንሻንጉል ጉሙዝ ክልል መተከል ዞን የተከሰተውን የጸጥታ ችግር ለመቅረፍ እስከ ህዳር 2013 ዓ ም የተወሰኑ ወረዳዎች በኮማንድ ፖስት እንዲጠበቁ መወሰኑን የክልሉ መንግስት አስታወቀ። የቤንሻንጉል ጉሙዝ ክልል ኮሚኒኬሽን ኃላፊ አቶ መለሰ በየነ ዛሬ እንዳሳወቁት በአካባቢው ሰላምና ጸጥታ ለማስፈን ለሶስት ወራት የወንበራ፣ ቡሌን፣ ዳንጉር እና ጉባ ወረዳዎች በኮማንድ ፖስት ይመራሉ። ይሄ ችግር በዘላቂነት እስኪፈታ ድረስ በዞኑ ያሉ በጣም ክሪቲካል ችግር ላይ ያሉ በተለይ እንደ ቡለን፣ ወንበራ እንደ ዳንጉር ጉባ የመሳሰሉት በመከላከያ ሰራዊት የሚመራ ኮማንድ ፖስት ይኖራል። ከዛ ውጭ ያሉት እንደ ድባጤ፣ ፓዌ እና ማንዱራ የመሳሰሉት አሁን ባለው ሁኔታ አንጻራዊ ሰላም ያለባቸው ስለሆኑ ኮማንድ ፖስት ስር ሆነው በአስተዳዳሪዎች የሚመሩ ኮማንድ ፖስት ናቸው እና በዛ መልኩ እንግዲህ የሚሰራ ይሆናል ኮማንድ ፖስቱ እንግዲህ ባለፈው መስከረም አስራ አንድ አንደኛ ወር ሁለት ሺ አስራ ሶስት ጀምሮ እስከ ሶስት ወር የሚቆይ ኮማንድ ፖስት ነው። ማናቸውም በህግ የሚፈለጉ ወንጀል ፈጽሞ በተለያየ ጊዜ ተሰውሮ ያሉትን የማደን ና ለህግ የማቅረብ ስራዎች ቀዳሚ ተግባሩ ነው፣ ይሰራሉ። በመተከል ዞን ቡሌንና ወንበራ ወረዳዎች በታጣቂዎች በደረሰው ጥቃት በርካታ ሰዎች ከቤት ንብረታቸው ተፈናቅለዋል። ከ370 በላይ በጥቃቱ የተጠረጠሩ በቁጥጥር ስር መዋላቸውም ተገልጿል። በመተከል ዞን ውስጥ ከሐምሌ 2011 ዓ.ም አንስቶ የአካባቢውን የጸጥታ ችግር ለመቅረፍ ሲባል የተወሰኑ ወረዳዎች ከዚህ በፊት በኮማንድ ፖስት ሲጠበቁ ነበረ። አሁን በመተከል ዞን ስራ የጀመረው ኮማንድ ፖስት ከሐምሌ 2011 ወዲህ ለሶስተኛ ጊዜ የተቋቋመ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በምህፃሩ ኢሰመኮ በፍርድ ቤት የዋስትና መብታቸው ተፈቅዶላቸው እንዲለቀቁ ፍርድ ቤት ትዕዛዝ የሰጠላቸው ታሳሪዎች በሙሉ በአስቸኳይ እንዲፈቱ ጠየቀ። የኮሚሽኑ ዋና ኮሚሽነር ዶክተር ዳንኤል በቀለ ዛሬ ባወጡት መግለጫ የኢትዮጵያ ዴሞክራሲያዊ ፓርቲ ብሔራዊ ምክር ቤት አባል አቶ ልደቱ አያሌውን ጨምሮ በፍርድ ቤት የዋስትና መብት ተፈቅዶላቸውና ዋስትና አሟልተው ከእስር እንዲለቀቁ ፍርድ ቤት ትዕዛዝ የሰጠላቸው ታሳሪዎች በሙሉ በአስቸኳይና ያለምንም ቅድመ ሁኔታ ከእስር ሊፈቱ ይገባል ሲሉ አሳስበዋል። የሰብአዊ መብቶች መከበር ዋና ዋስትናው የፍርድ ቤት ውሳኔ መከበር መሆን መሆኑንም ዶክተር ዳንኤል በመግለጫቸው አስታውሰዋል። የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት አቶ ልደቱ አያሌው በአንድ መቶ ሺህ ብር ዋስትና ከማረሚያ ቤት እንዲወጡና ጉዳያቸውን ውጭ ሆነው እንዲከታተሉ ከትናንት በስቲያ ትእዛዝ ቢሰጥም አቶ ልደቱ ዛሬም አልተፈቱም። ይሄዶችበለ ዲደብልዩ ነው። የአውሮፓ ህብረት ሊቢያ የሚገኙ ስደተኞችን መብቶች በመጣስ ተከሰሰ። መቀመጫውን ለንደን ያደረገው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው ዘገባ የአውሮፓ ህብረትንና አባል ሀገራቱን የሊቢያ ብሔራዊ ስምምነት መንግስትንና ስደተኞችን ከባህር ላይ እየያዙ ወደ ሊቢያ የሚመልሷቸውን የሊቢያ የባህር ጠረፍ ጠባቂዎችን በመደገፍ ኮንኗል። ድርጅቱ እንደሚለው በጎርጎሮሳዊ 2020 በባህር ወደ አውሮፓ ለመሻገር ሲሞክሩ ተይዘው ወደ ሊቢያ የባህር ዳርቻ እንዲመለሱ የተደረጉ በሺዎች የሚቆጠሩ ስደተኞች በሚሊሻዎች ቁጥጥር ስር ከነበሩ ማጎሪያዎች በግዳጅ ከወጡ በኋላ የደረሱበት አልታወቀም። እንደ አምነስቲ ስደተኞቹ በዘፈቀደና ላልታወቀ ጊዜ ኢሰብአዊ በሆኑ የማጎሪያ ማዕከላት እንዲያዙ ይደረጋል። ቀደም ሲል በሊቢያ ብሔራዊ መንግስት ደጋፊ ሚሊሻዎችና በካሊፋ ሀፍታር በሚመራው ምስራቅ ሊቢያ በሚገኘው ኃይል መካከል ይካሄድ በነበረው የእርስ በርስ ጦርነት ኢላማ በነበሩት በእነዚህ ማዕከላት ስደተኞች መገደልና መቁሰላቸውንም አምነስቲ ዘግቧል። ከዚህ ሌላ ሊቢያ የሚገኙ ስደተኞች በኮሮና ተዋሲ ሰበብ በተጣሉ ገደቦች ምክንያት የሚደርሱባቸው በደሎች መባባሳቸውንም አምነስቲ አስታውቋል በተባበሩት መንግስታት ድርጅት የሚደገፈው የሊቢያ ብሔራዊ መንግስት የስደተኞችን መብቶች እንዲያከብር የአውሮፓ ህብረት ግፊት አላደረገም ሲልም አምነስቲ ወቅሷል የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ እውቅና የነፈጓቸውን ምዕራባውያን ሀገራት ወቀሱ ሉካሼንኮ ቀድሞውንም ቢሆን እውቅና እንዲሰጠንም ሆነ የሀገሪቱን ፕሬዚዳንት ህጋዊ መሆን አለመሆን እንዲታወቅ አልጠየቅንም ሲሉ ተቃውሟቸውን አሰምተዋል። በርካታ ምዕራባውያን ሀገራት ከሁለት ሳምንት በፊት በተካሄደ ምርጫ ከሰማኒያ በመቶ በላይ ድምፅ አሸንፍ ያለሁ ላሉት ለሉካሼንኮ እውቅና አልሰጡም። ዩናይትድ ስቴትስ ምርጫውን የተጭበረበረ ብለዋለች። የአውሮፓ ህብረት ዛሬ ባወጣው መግለጫ ሉካሼንኮ ለስድስተኛ ጊዜ ስልጣን መያዛቸውን ዴሞክራሲያዊ ህጋዊነት የሌለው ሲል ከሚኒስክ ጋር ያለውን ግንኙነት እንደሚያጤን አስታውቋል። ምርጫው ነጻና ትክክለኛ አይደለም ያሉት ዩናይትድ ስቴትስና ጀርመንን ጨምሮ የአውሮጳ ህብረት አባል ሀገራት ትናንት ረቡዕ ለሉካሼንኮ የቤላሩስ ፕሬዚዳንትነት እውቅና እንሰጥም ብለዋል። ይህ ዶይቼ ቨለ ዲ ደብልዩ ነው። ከዶቸቨለ ዜናውን ለማብቃት እንሆ ዋና ዋና አርዕሶቹን በድጋሚ። በነ አቶ ጀዋር መሐመድ መዝገብ እየተከሰሱ 18 ተጠርጣሪዎች ከፖሊስ ማረፊያ ወጥተው ወደ መደበኛ ማረሚያ ቤት እንዲዘዋወሩ ፍርድ ቤት አዘዘ። ዛሬ ያስቻለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ከዚህ ቀደም በሌላ መዝገብ ተከሰው የነበሩት ሁለቱ ተከሳሾች የቀድሞ መዝገባቸው ተዘግቶ ክሱ በነ ጀዋር መሐመድ መዝገብ እንዲጠቃለልም አዟል። የኢትዮጵያ ሰብአዊ መብቶች ኮሚሽን የዋስትና መብት ተፈቅዶላቸው እንዲለቀቁ ፍርድ ቤት ትዕዛዝ የሰጠላቸው ታሳሪዎች በሙሉ በአስቸኳይ እንዲፈቱ ጠየቀ። የኮሚሽኑ ዋና ኮሚሽነር ዶክተር ዳንኤል በቀለ አቶ ልደቱ አያሌውን ጨምሮ በፍርድ ቤት የዋስትና መብት ተፈቅዶላቸው ከእስር እንዲለቀቁ ፍርድ ቤት ትዕዛዝ የሰጠላቸው ታሳሪዎች በሙሉ በአስቸኳይና ያለምንም ቅድመ ሁኔታ ከእስር ሊፈቱ ይገባል ሲሉ ዛሬ አሳስበዋል። የአውሮፓ ህብረት ሊቢያ የሚገኙ ስደተኞች መብቶች ሲጣሱ በሊቢያ መንግስት ላይ ግፊት ባለማድረግ ተከሰሰ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው ዘገባ የአውሮፓ ህብረትንና አባል ሀገራቱን የሊቢያን መንግስትና የሊቢያ የባህር ጠረፍ ጠባቂዎችን በመደገፍ ኮንኗል። ዜናው በዚሁ አበቃ።